በደቡብ ክልል በከፋ ዞን ከሚገኘው ደቻ ወረዳ የተፈናቀሉ ነዋሪዎች ቁጥራቸው ከ22000 በላይ እንደሚገመት ይነገራል። ተፈናቃዮቹ እንደሚሉት ከዛሬ 15 ዓመት በፊት በከፋ ዞን ዴቻ ወረዳ አንገላ ቀበሌ የሰፈሩት የደቡብ ክልል መንግሥት በነደፈው የግብርና ሰፈራ ፕሮግራም አማካኝነት ነበር። ይሁን እንጂ በነኛ ዓመታት አልፎ አልፎ በታጠቁ ቡድኖች ሲያጋጥማቸው ከነበረው የከፍት ዘረፋ በስተቀር የግብርና ስራቸውን በሰላም ሲያከናውኑ መቆየታቸውንም ያስታውሳሉ። ካለፉት ሁለት ሳምንታት ወዲህ ግን ባልተለመደ መልኩ የታጠቁ ቡድኖች የሚፈጸሙ የግድያና የዘረፋ ተግባራት እየተባባሱ በመምጣታቸው አካባቢያቸውን ጥለው መውጣታቸውን ገልጸዋል። በአሁኑ ወቅት ከከፋ ዞን ደቻ ወረዳ ተፈናቅለው በከንባታ ዞን ደንቦያ ወረዳ እንደሚገኙ የሚናገሩት ዴቢሳ ሀዳሮም በጥቃቱ ከተፈናቀሉት በተጨማሪ የአንድ ቤተሰብ አባል የሆኑ ባልና ሚስትን ጨምሮ በተለያዩ ሰዎች ላይ አሰቃቂ የግድያ ተግባር መፈጸሙን ነው ለዲ ደብልዩ የገለጹት። ማለት አስራ ዘጠኝ የዘጠና ስድስት ዓመተ ምህረት በመንግስት አስተባባሪነት በራሳችን ፈቃደኝነት ወደ ከፋ ዞን ደቻ ወረዳ አንገለ ሰፈረ ጣቢያ ተንቀሳቅሰን ነበር። በሰከና ሰላም በጥሩ ሁኔታ ልማታችን እያለመን ነበር። ተንቀሳቃሽና የማይንቀሳቀሱ ሀብቶች ካፈረን በኋላ ምክንያቱ ባልታወቃ ሁኔታ የተደራጁ ቡድኖች ዘግናኝ በሆነ አቅጣጫ ቤት እየገቡ እንዳሻቸው ዘግናኝ የሆነ ጭፍጫፋ ባልና ሚስት፣ ከዛም አልፎ ሕጻናትን ነገ ሀገር የሚረከቡ ሕጻናትን እየጨፈጨፉ እየጨረሱ ነበር። ከዛ የተነሳ ጭፍጫፋው እየበዛ ገርሳው እየበዛ ሲመጣ ቋሚና ተንቀሳቃሽ ሀብቶቻችንን ጤለን ማስታን ያለ አስታዋሽ ዛሬ በተወለድንበት አካባቢ በየሜዳው በየቤተ ክርስቲያኑ፣ በየደብሩና በየበረንዳው ተመጣኞች ለማኞች ሆነን በዛ ቀርተን ነው አለ ነው። በከፋ ዞን ደቻ ወረዳ በሰፋሪነት ከመጡ በኋላም በግብርና ስራ ባደረጉት ጥረት በሞዴል አርሶ አደርነት እስከ መሸለም ደርሰው እንደነበር የሚናገሩት ሌላው ተፈናቃይ አርሶ አደር ማርቆስ ጫቂሶ በበኩላቸው ከዘራፊዎቹ ጥቃት ለማምለጥ እስከ ዛሬ ያፈሩትን ቋሚና ተንቀሳቃሽ ሀብት ጥለው ከአካባቢው መሸሻቸውን ገልጸዋል። ቡና፣ ጓሮ አትክልት በሙሉ ተንቀሳቃሽ ንብረት እንሰሳት፣ ቢያንስ አንድ ጥማድ በሬ እና የወተት ላሞች የቤት እቃ ለአስራ አምስት አመታት ተንቀሳቃሽ የሆኑ የቤት እቃዎችን በሙሉ አልባሳት፣ የቀን የሌሊት፣ የቀራብኝ ነገር የለም። በለበስኩት ልብስ ብቻ ነው አምልቼ የወጣሁት። አሁን ለመንግስት የሚያስተላልፈው የዚህ ህዝብ ህይወት መንግስት እንድታደግ ዲደብሊው በስልክ ያነጋገራቸው የከንባታ ጠንባሮ ዞን ዋና አስተዳዳሪ ዶክተር ታከለ ነጮም በወረዳው በተፈጸመው ጥቃት እስካሁን 32 ሰዎች ሲሞቱ ከ22 ሺ በላይ ሰዎች መፈናቀላቸውን ተናግረዋል። በተለይም በጥቃቱ 1600 ሕፃናትን ጨምሮ የተለያዩ የአካል ጉዳት ለደረሰባቸው ተፈናቃዮች በዞኑ መስተዳድር በኩል የሕክምናና ተያያዥ ድጋፎች በመደረግ ላይ እንደሚገኝም አስረድተዋል። አሁን የሚታየውን መፈናቀል ለማስቆምና በቀጣይ መደረግ ያለበትን ሁኔታ ለመገምገም ከተለያዩ አካላት የተውጣጣ ቡድንም ወደ አካባቢው መንቀሳቀሱን አመልክተዋል። እስካሁን ሀያ ሁለት ሺህ የሚጠጋ ሕዝብ ተፈናቅሏል። እዛም አካባቢ እንደዚሁ ወደ ሰላሳ ሁለት ሰዎች ሞተዋል። ብዙ ሰዎችም ቃል ጉዳት ደርሶባቸዋል። አሁን እዚህ አምተን ሆስፒታል ላይ እያሳቀምናቸው ያሉ ህጻናትም አሉ። ወደ አንድ ሺ ስድስት መቶ የሚሆኑ ከትምህርታቸው የተፈናቀሉ ህጻናት አሉ። እዛ ያለውን ሁኔታ በደንብ ካጠናን በኋላ ወደፊት እንዴት መልሰን ማቋቋም እንዳለብን ወይም አሁን ባሉበት ሁኔታ እዛው በዞናችን ውስጥ እንዴት የተረጋጋ ኑሮ መምራት ይችላሉ የሚለውን ነገር እያሰብን ያለ ነው። በደቡብ ክልል የሰፈራ ፕሮግራም በተካሄደባቸው የቤንችማጅና የከፋ ዞኖች በሰፋሪ አርሶ አደሮች ላይ የመፈናቀል አደጋ ሲያጋጥም ያሁኑ የመጀመሪያው አይደለም። ከዛሬ ስምንት ዓመታት በፊትም ከአማራ ክልል በመምጣት ጉራ ፈርዳ በተባለ አካባቢ ሰፍረው በነበሩ ነዋሪዎች ላይ ተመሳሳይ የመፈናቀል ጥቃት መፈጸሙ አይዘነጋም። ለዲደብሊው ዘገባ ሸዋንግዛወጋየው ግዛ ሐዋሳ።